እግዚኦ ሚ በዝሑ ለይሳቅ ወኒ ብዙሃን ቆሞ ላይሌ ብዙሃን ይብልዋ ለነፍሲ የ እያድህነኪ አምላክኪ አንተሰ እግዚኦ ምስካይ የ አንተ ክብር የ ወመልለ ርእሲ የ ቃል የ አበ እግዚአብሔር ጸራይኩ ወሰማኒ እምደብረ መቅደሱ አንሰ ሰከብኩ ወንወምኩ ወተንሳይኩ ስመ እግዚአብሔር አንሰአኒ ይፈርህ ማይላ ፋይዛብ ለአገቱኒ ወቆሙ ላይለየ ተንስ እግዚኦ አምላኪ ዋድነኒ እስመ አንተ ቀሰብኮሙ ለኩሎሙ ሊጻረሩኒ በከንቱ ስነኒሆሙ ለሃጣን ሰበርከ ዘእግዚአብሔር አድህኖ ላይለ ህዝብከ ወበረከትከ